ኬንያ ደብልዩ ቲ ኦ በመባል የሚታወቀው ዓለም አቀፉ የንግድ ልውውጥ ድርጅት ከፍተኛ ውሳኔ ሰጪ የሆነው አካል የሚኒስትሮች ጉባኤን ውይይት ወይም ስብሰባ እያስተናገደች ነው። የዶሃ የንግድ ድርድር ዙሪያ በአፍሪካ ምድር ሲካሄድ ለመጀመሪያ ጊዜ ሲሆን በታዳጊ ሀገሮችና በበለጸጉት የዓለም ሀገሮች መካከል ያለው የንግድ ሚዛን መዛባትንም የሚመለከት አዎንታዊ ውጤት ሊያመጣ ይችላል የሚል ተስፋ እንዳላቸው ልኡካኑ ጠቁመዋል። ከአሜሪካ ድምጽ ራዲዮ ዘጋቢ ሌኒ ሩቮ ጋ ከናይሮቢ የተላከውን ዘገባ አዳነች ፍሳያየ ይዛቀርባለች። የዓለም የንግድ ድርጅት የዶሃ የልማት አጀንዳን የጀመረው እንደ አውሮፓ አቆጣጠር በ2001 ዓ.ም ሲሆን ከ14 ዓመታት በፊት ማለት ነው። የድርድሩ ሂደት ለ14 ዓመታት ያህል ተራዝሟል። የዶሃው አጀንዳ ታዳጊ ሀገሮች በዓለም ኢኮኖሚ ውስጥ በበለጠ እንዲዋሃዱ ለማስቻል የንግድ ገደቦች እንዲነሱ ይፈልጋል። ዲዮዳት መሐራጅ ህንድንና በርካታ ከሰሐራ በመለስ ያሉትን ትልልቅ ኢኮኖሚ ያላቸውን የአፍሪቃ ሀገሮች የሚያቅፈውን የ53 ሀገሮች የጋራ ገበያ ምክትል ዋና ጸሐፊ ናቸው። አፍሪካ ውስጥ ያለውን የንግድ ሚዛን መዛባትን ለማስተካከል ከተፈለገ በመጀመሪያ ደረጃ ሀገሮች የውስጥ ፖሊሲያቸውን መለወጥ አለባቸው ይላሉ። ዩ ካንት ትሬድ ኤፌክቲቭሊ ከመላ ገበያ የምታቀርበው ነገር ከሌለ ተገቢ ንግድ ለማካሄድ አይቻልም። የአፍሪቃን አጠቃላይ ንግድ ለማቅረብም ከአንድ ሀገር ወደ ሌላ የሚደረገው የንግድ ልውውጥ ካለምንም ችግር እንዲከናወን የንግድ መተላለፊያ ኮሪዶር መክፈት ይኖርብናል። የዚህ አመቱ ጉባኤ ናይሮቢ ከመጀመሩ በፊት ዋና አከራካሪ ነጥብ ሆኖ የነበረው ለ14 ዓመታት ያህል በተራዘመው ድርድር እንቀጥል ወይስ በአዲስ መልክ እንጀምር የሚል ነበር። ዩናይትድ ስቴትስና አውሮፓ በአዲስ መልክ እንዲጀመር ይፈልጋሉ። ኬንያንና ደቡብ አፍሪቃን የመሳሰሉት ሀገሮች ደግሞ የዶሃው ድርድር እልባት እንዲያገኝ ይፈልጋሉ። ኮሜሳ ማለት የምስራቅና የደቡባዊ አፍሪቃ የጋራ ገበያ ምክትል ዋና ጸሐፊ ኪፒዮጎ ቾሉጌት ብዙ መፈታት ያለባቸው ነገሮች አሉ ይላሉ። ይህ ቀጣይ ሂደት ነው። በጣም ከባድና ውስብስብ ጉዳይ ነው። ስለሆነም ከናይሮቢው ጉባኤ በኋላም ችግሩ ሁሉ ይፈታል ብለን በሙሉ መተማመን ልንነጋገር እንችላለን በሚለው ነጥብ ላይ እርግጠኛ አይደለሁም። አንዳንዶቹን ተግዳሮቶች የመፍታት ሂደት የሚጀመርበት ሊሆን ይችላል። የበለጸጉት ሀገሮች የእርሻ ድጎማዎች መስጠቱን እንዲያቆሙ የሚጠይቀው በማደግ ላይ ካሉት ሀገሮች የሚቀርበው ግፊት በወቅቱ ሚኒስትሮች ጉባኤ ላይ አብይ ቦታ ይዛል ተብሎ ይገመታል። አንዳንዶቹ የዓለም የንግድ ድርጅት ለሀብታም አገሮች ያዳላል የሚል ቅሬታ ያሰማሉ። የደቡባዊና የምስራቅ የንግድ ኢንፎርሜሽንና ድርድር ተቋም ዋና ሥራ አስፈጻሚ ያሽ ታንደን የሚኒስትሮቹ አካል ለአፍሪቃ መፍትሔ አያመጣም ይላሉ። የዓለም የንግድ ድርጅት ደብልዩ ቲኦ እኩልነትን አያንጸባርቅም። ስልጣኑ ከድርጅቱ ሴክሬታሪያት ጋር በተሳሰሩ የምዕራብ ሀገሮች እጅ ላይ ነው ያለው። ሴክሬታሪያቱ ደግሞ በአፍሪቃ ላይ ያለው አመለካከት ወገንተኛ ነው። ስለሆነም አሁን ነጻ ንግድ በሚለው ነገር ላይ የመግፋታቸው ጉዳይ በእኛ ላይ ሚዛን ያልጠበቀ ነገር ነው። ኬንያ ውስጥ የሚካሄደው የአራት ቀናት ጉባኤ በመጪው አርብ ያበቃል።